የትግራይ ክልል ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያ ካሳ በወቅታዊ ጉዳይ ዙሪያ ከዶች በለጋ ባደረጉት ቆይታ ዓለም አቀፋዊ ወረርሽኝ ኮሮና ቫይረስ ፈተና የደቀነበት ዘንድሮ ሊካሄድ እቅድ ወጥቶለት የነበረው ሀገራዊ ምርጫ በትግራይ ክልል መንግስት በኩል እስካሁን አቋሙ ምርጫው በጊዜው መካሄድ አለበት የሚል መሆኑ አስታውቋል። እንደ ኃላፊዋ ገለጻ የኮሮና ቫይረስ ወረርሽኝ በምርጫ ሂደቱ ላይ ጫና መፍጠሩ ገልጽ ቢሆንም ዘንድሮ ምርጫ ለማካሄድ በቀጣይ ሊፈጥረው የሚችል የፖለቲካ ችግር ታሳቢ በማድረግ በአስቸጋሪ ሁኔታ ሁኖ ጭምር ምርጫው በጊዜው ማካሄድ ይገባል ባይ ናቸው። እንደ ትግራይ ክልል መንግስት ወረርሽኙ በጣም አደገኛ ነው። ወረርሽኙን ምክንያት በማድረግ የተለያዩ የዚች ሀገር ፖለቲካዊ እንቅስቃሴ የሚያዛቡ ውሳኔዎች እንደሚወሰኑም ስናውቅ ነበረ። ምክንያቱም ያሉ መላምቶችን እያየኑ ነው ነው ወዴት እየሄደ እንዳለ ማለት ነው። ከመጀመሪያው ጀምሮ ምርጫ እንደሚካሄድ ኃላፊነት ወስዶ በዛ ደረጃ እንደ መንግስትም እንደ ድርጅትም ይህንን ተቋም በአግባቡ በየጊዜው ስራውን እየሰራ እንዲሄድ ከመምራት አኳያም ሰፊ ጉድለት እንደነበረ ነው እያየን ያለ ነው። ኢሌጋል የሆነ መንግስት እንዲመራ አንፈልግም። እንደ ክልል መንግስት ምን ይደረጋል የሚለውን ነገር በሂደት እያየነው የምንሄድ ነው የሚሆነው በየትኛውም አስከፊ ሁኔታ ሁነንም ምርጫ ማካሄድ እንደምንችልም የኢትዮጵያ ታሪክ አለን ብለን ነው የምናስበው። ለምሳሌ የጦርነት እያለ ዘጠና ሁለት ምርጫ አካሄደናል። በዛ በከፋ ሰዓት ሆነን ምርጫ ያካሄድንበት ዋነኛ ምክንያት በአስቸጋሪ ሁኔታ ውስጥ ሆነንም የህዝቡን ኃላፊነትና የህዝቡን ስልጣን መንጠቅ አንችልም ብለን ስለምናምን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ሀገራዊ ምርጫ ዙሪያ አውጥቶት የነበረው መግለጫ በኮሮና ቫይረስ ወረርሽኝ ምክንያት ለምርጫ እያደረገው የነበረ ዝግጅት ማቆም ያተታል። በብሔራዊ ምርጫ ቦርዱ በኩል ሀገራዊ ምርጫ ለማካሄድ ምንም አይነት ዳተኝነት እንዳልነበረ ለወራት ይደረጉ የነበሩ ዝግጅቶች ማሳያ ናቸው የሚሉት የቦርዱ ህዝብ ግንኙነት ኃላፊዋ ሶሊያና ሽመልስ በበኩላቸው በትግራይ ጨምሮ በተለያዩ የኢትዮጵያ ክፍሎች የኮሮና ቫይረስ ለመከላከል በወጡ መመሪያዎች ምክንያት ቦርዱ እቅዱን መተግበር ስላልቻለ ምርጫው በወቅቱ ማካሄድ እንደሚቸገር ይገልጻሉ። ትልቅ አገር ውስጥ ያለ በጣም ትልቁ ሎጂስቲክ ኦፕሬሽን ለመናገር ምርጫ ነው። ከብሔራዊ ፈተና በባሰ ለምሳሌ ከሌሎች በባሰ በመናገር በመላገር ሲሄድ የሚችል ትልቅ ኦፕሬሽን፣ እንዲህ ዓይነት ኦፕሬሽን የለም። ብቸኛው በጣም ብዙ ሰዎች የሚያሳተፈው ሂደት ምርጫ ነው። ይህንን ሂደት እንግዲህ ከኮቪድ ጋር ተያይዞ እንዴት አድርጎ ነው ማስፈጸም የሚቻለው? ክልሎች የትግራይ ክልልን ጨምሮ፣ የትግራይ ብሔራዊ ክልልን ጨምሮ የተለያዩ ክልሎች የራሳቸው የአስቸኳይ ጊዜ አዋጅ ናቸው። ሰዎች እንዳይንቀሳቀሱ አድርገዋል። ገደቦችና ክልከላዎችን በየጊዜው በየሁለት ሳምንቱ በየአንድ ወሩ እያዩ ያወጣሉ፣ ይጨምራሉ፣ ይቀንሳሉ። በነዚህ ሁኔታ ውስጥ ለምሳሌ ልክ ኮቪድ እንደተጀመረ ያጋጠመ ነገር የአሰልጣኞች ስልጠና አስጣለን ብለን አስበን ነበረ። ለምርጫ አስፈጻሚዎች የሚያሰለጥኑ ከአንድ ሺህ በላይ የሆኑ ሰዎችን ከተለያዩ ክልሎች ሰብስበን ወደ አዲስ አበባ በማምጣት ከዛ በኋላ ነሱ የደቡየ ክልሎቻቸው እንዲያሰለጥኑ እሱን ማድረግ አልቻልም። በሌላ በኩል በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች መጪው ሀገራዊ ምርጫ በወቅቱ መደረግ አለበት የሚል አቋም አላቸው። በትግራይ የሚንቀሳቀሱት ባይቶና ና ሳልሳዊ ወያነ ትግራይ የተባሉ የፖለቲካ ፓርቲዎች የፌዴራሉ መንግስት ምርጫው በወቅቱ የማያካሄድ ከሆነ የትግራይ ክልል መንግስት ለምርጫው ዝግጅት ማድረግ ይገባዋል ሲሉ በተደጋጋሚ ሲገልጹ ቆይተዋል። ከፓርቲዎቹ በሚነሳ ሀሳብ ዙሪያ ለትግራይ ክልል ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያ ካሳ ጥያቄ አቅርበን ነበር። ምርጫውን የማይካሄድ ከሆነ ምን ይፈጠራል የሚለውን ነገር እንግዲህ አብረን የምናየው ነው የሚሆነው ማለት ነው። እንደ ክልል መንግስት ግን ምርጫው ይካሄድ ብለን የምናደርጋቸው ስራዎች ሊኖሩ ይችላሉ እንደየሁኔታው። ሁኔታው ደግሞ በየጊዜው እየገለጽን የምንሄድ ነው የሚሆነው ማለት ነው። የትግራይ ክልል ገዢ ፓርቲ ህወሀት በሀገሪቱ ህግ መሰረት ዘንድሮ ሊካሄድ የሚገባው ምርጫ በወቅቱ እንዲደረግ በተደጋጋሚ ሲገልጽ ቆይቷል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።